የዋልድባ ምንኩሳትና መናንያን ዛሬ ዛሬ ችግራችን የስኳር ፋብሪካ ግንባታን ተቃወማችሁ ተብለን ከሚደርስብን ወከብ አልፎ መንግስትም ህገ መንግስቱም የማይደግፉት በዘር ላይ ወደ ተመሰረተ ጥቃት ተሸጋገረ ይላሉ። እናም ከገዳሙ ተባረን በየቦታው ተሰደናል የሚሉት የዛሬ እንግዶች የገዳሙ ንብረትና ወፍጮ ቤትም በታጣቂዎች ተዘርፏል ይላሉ። አዲሱ አበበ ሁለቱን ሰዎች አወያይቷል። አባ ገብረ ማርያም እና እንዲሁም ደግሞ አባ ገብረ ህይወት፣ በአሁን ሰዓት የት ነው ያላችሁት? ለመሆኑ አሁን ይህን በምናወራበት ሰዓት እዛ ዋልድባ ገዳም ውስጥ ናችሁ? እንዳላችሁት ተባራችኋል? አባ ገብረ ህይወት፣ እስቲ እንገሩኝ። መጀመሪያ አሁን ያለ ነው፣ ከገዳሙ ወጥተን ያለን ሌላ ቦታ። አዎ ተሰደን ያለን። አባ ገብረ ማርያምስ? አዎ ያው ከልደት ጀምሮ ያው በስደት ላይ ነው ያለ ነው ከሳት ሀያ ዘጠኝ በኋላ ማለት ነው። ምንድን ነው ምክንያቱ? በገብረ ውስቲ እንገሩኝ። ለምንድን ነው ማን ነው ስ የሚያሳድዳችሁ፣ ውጡ የሚላችሁ? አቶ ሲሳይ መረሳና ግብረ አበሮቻቸው የማይጸብሪ ወረዳ አስተዳዳሪ ማለት ነው። ዘርን ያተኮረና ሁለተኛ ደግሞ ምክንያቱ ሲጀመር በግድቡ እያሉ ሲያስፈራሩን ሲያንሰራሩን ነበር። ኋላ ግን እያደገ እያደገ ሲሄድ ወደ ዘረኝነት ለወጡት እራሳቸው አቶ ሲሳይ መረሳና ሸዊት ግብረ አበሮቻቸው ማለት ነው። አጀማመራቸው መጀመሪያ ምን ነበር? ግድብ ተቃዋሚ ናችሁ ሲሉን ነበር መጀመሪያ አጀማመራቸው። ኋላ ግን እየቀየሩ እየቀየሩ ደግሞ ወደ ዘረኝነት፣ እናንተ አማሮች ስለሆናችሁ ነው ይሄ ግድብ እንዳይሰራ የምትፈልጉት፣ እንደውም እስከ ተከዜ ድንበራችን ነው እያላችሁ የክልል አማራ ድንበር እያላችሁ ታወራላችሁ በሚል ከኛ ውስጥ አሉ አንዳንድ የእነሱ ቆባል ብሰው ያስቀመጧቸው መነኮሳት ነው የሚሉ እነሱ ጋር በሚሰጣቸው መመሪያና ሀሳብ በቃ፣ በእነሱ መመሪያና ሀሳብ እነሱ ይሾሟቸዋል፣ እነሱ ይሽራሉ። አባ ከሌ እንዲህ አድርጓል፣ አባ ከሌ በደሉ እንዲህ ነው አባ ከሌ እያሉ እንዲያቀብሏቸው በማድረግ ያው ነገሩን እየቀያየሩ ሲብሰን ብንናገርም ሰሚያተን ነው። ሄድን ክልል አማራ እና አቶ አያሌው ጎበዜ አለቀስንባቸው። ግድ የለም ይሄ ነገር እኛ እንፈተዋለን፣ በትዕግስት ያዙት ብለው ጎንደር ላይ እንድንቀመጥ ተደረገ። ባላሰብነው እና ባላወቅነው ሰዓት ተንቀሳቀሳላችሁ፣ ወደ ማይጸብሪ ወደ አቶ ሲሳይ ወስደን እናገናኛችኋለን፣ ጥፋት ካለበት ይከሰሳል በሚል ማይ ጸብሪ ወስደው እንደውም ስንወቀስ ስንሰደዋል። የከሰስነው ሲሳይን እንደገና የምንወቃቀሰው ከሲሳይ ጋር እና ጎንደር ላይ ማንወያየ የነበረ ስንል አቶ ሲሳይና የወረዳ የአድርቃ የወረዳ አስተዳዳሪ ይወቃቅሳሉ። አቶ ዳኛው በለጠ ይባላል። አባ ገብረ ማርያም ወደ እርስዎ ልምጣ። አሁን ቀደም ሲል አባ ገብረውት ከገዳሙ አማርኛ ተናጋሪ በመሆናችን ተባረርን፣ አቶ ሲሳይ እንዲያረጉን ይላሉ። አንደኛ ገዳም ውስጥ እኔ እንዳረጋገጥኩት አማርኛ የሚናገሩ ገዳማውያን ባህታውያን አሉ፣ ዛሬም እንዴት ነው እናንተ ብቻ ተለይታቸው የወጣችሁት አሁንም እኮ የተያዘላቸው አሉ ምክንያቱም ስልቱ እንዳይታወቅ በአንድ ላይ እንዳያስወጡ ሌላ ችግር የሚፈጠርባቸው የሚሆን መስላቸው ነው ይመስለኛል በቅርቡ አባይ ለመለኮት ባሉ መናኝ ካሰሩ በኋላ ሲለቋቸው ቀጭን ትእዛዝ በመስጠት ነው የለቀቋቸው ምን ትእዛዝ አይደለም ዋልድባ አብረንታን ቲቅር ና ዳንሻ ዋልድባና ተቋር ዋልድባ መቀመጥ አችልም ለቀሂድ እንዳናይ ተብለዋል መቼ ነው የታሰሩት አባይ ለመለኮት ዓርብ ዕለት ዓርብ ዕለት አሁን ተለቀቁ እዛው ታስረዋል አሁን ተለቀው ሲለቀቁ ግን ቀጭን ትዛዝ ተሰጧቸው ነው የተለቀው። እንድትወጣ ከዛ ተብለው አሁን በአስቸኳይ እንድትወጣ ወጠህም ተቋር ዳልሻና ተቋርና ዳልሻ እንዳትቀመጥ። ለአበብኔቱ ለምን አትናገሩም? የሉም አበብኔቱ ማን ናቸው? አበምኔቱ እኮ ሲሳይ ነው የሾማቸው አቶ ሲሳይ እኮ ነው ገብቶ የሾማቸው። አበምኔቱን ሌላው ተነስተው፣ አዎ ጥር አስራ ሶስት ቀን ሌሎችን የእኛ መለኮሳትን ወስዶ በማሰር ምርጫው ላይ እንዳይቃወሙ በማሰር እሱ አስራ ሶስት ታጣቂዎችን በማስገባት እና ሌሎች የእነሱ አድርባኝ መለኮሳትን በማድረግ አቤት የተባለውን መምህር በታች ያለውን አስተዳዳሪ እና መምህሩን አቶ ሲሳይ መረሳ ነው የሾማቸው። ሌላ ደግሞ ዝርፊያ ተካሄደዋል የሚል አግኝተናል፣ ኢሜልም ተደርጎልናል። ስለ እሱ እስኪ ንገሩኛ። አባ አባ ገብረይወት አባ ፍቅረ ማርያም ቤተ የተባሉት ደንዶሮ ቃ ወፍጮ ቤት ንብረትና የአውደ ደካማ አባቶች ትንሽ የዕለት ጉርስ እዛው አካባቢ እያስፈጨን የምንጠቀምበት ወፍጮ ቤት ተክለን ነበር። እዛ ወፍጮ ቤት ላይ የሚተክሉት የሚሰሩትን አባት ሙሉ ትጥቅ የታጠቁ ሚሊሻዎች መጥተው ዘርፏቸዋል። አልፎ ተርፎ ከባድ የመቁሰል አደጋ ፈጥረውባቸው እንደተደበደቡ እስካሁን ድረስ በሕይወትና በሞት መካከል እየተጠበቁ ነው ያሉ ማለት ነው። እኛ አባት ለምን አለመለከታቸውም? እስቲ አባ ገብረ ማርያም የጨምሩበት ሄዳችሁ መዘረፉን ሰዎች ጠባቂ ጥያቄዎቹ ደግሞ መደብደባቸውን ለማመልከት አልሞከራቸውም። እንኳን እነሱን የተደበደቡትን ፍት ሰጡት እና አባይ ለመለኮትን ራሱ የዛን የለት ሁለት ነው መጥተው ታጣቂዎች ማይጨምር የወሰዱት። ይህ ባለበት ሁኔታ እንዴት ፍትህ ይገኛል ተብሎ ይታሰባል? ለምሳሌ አሁን ባለፈው አራት ወር ታስሮ የተፈታ መናኝ አለ። ፍርድ ቤት ሳይቀርብ ያለምንም ጥያቄ ያለምንም ምግብ አራት ወር እስረኞች ብቻ ከሚያገኙት ምግብ እየሰጡት እየበላ መናኝ ክንፈ ገብር ይባላል። ያለምንም ፍርድ ታስሮ ተፈትቷል። ሌላው ትግርኛ ተናጋሪው ኢትዮጵያዊ ህብረተሰብ የሚቃወማችሁ አይመስለኝም። በሰላም ትኖራላችሁ። ከገዳሙ ወጣ ብትሉም በሰላም ህዝቡ እያስተናገዳችሁ ይመስለኛል። ችግሩ ካስተዳደር ወይም ከባለስልጣናት ጋር ነው ነው የምትሉት? መጀመሪያ ሲጀመር እኚህ ቪኤ ይናገራሉ ተብለው ከሚፈለጉት መነኮሳት ጋር ሁለቱ ወንድሞቻቸውን ከምሽቱ ስድስት ሰዓት አባ ገብሪዎት መስን የሚባሉ መነኩሴ እነዚሁን ሚሊሻዎች ቆባቸውን አውልቀው አንሶላ ጠምጥሞ አናታቸው ላይ ቆመጥመጥር ይዘው እነሱን ሶስት ሚሊሻዎች ስማቸው አንደኛው አቶ ዘነበ ተበጃ ይባላሉ። ሁለተኛ አቶ ባቡ ወልደሩፋኤል ሶስተኛ አትክልት የተባሉ የአባታቸው ስም ለጊዜ አላወቅኩትም። እነዚህ ሶስት ሚሊሻዎች አድርገው መጥተው ቤተ እግዚአብሔሩን ሊዘርፉ ከአሁንም በፊት የሞከሩ የአካባቢው ሚሊሻዎች ናቸው። የአካባቢው ሚሊሻዎች ላይ ምንም እምነትም ሀሳብም የለንም። ሌላው ትግርኛ ተናጋሪ ይረዷቸዋል አሉት። አዎ፣ በደንብ ይረዱናል። አሁንም አመለካከቱ ጠባብነትና የአመለካከቱን ችግር ያለው የጸለምት ወረዳ አስተዳዳሪዎች ላይ ብቻ ነው። ወደፊት አቅማችን በፈቀደ ግን ዋናው ትልቁ ነገር ጸሎታችን ሰላም ለኪያችን ነው። ከዚው ተጨማሪ ግን አቅማችን የፈቀደ ነገር ለመንግስት አቤት እስከ ማለት ወደፊት አንተውም። መፍትሄው ግን ይመጣል የሚለው ነገር ግን በጣም እያሰጋን ነው። አመሰግናለሁ። መንግስት ቢሉ መንግስትማ ጠቅላይ ሚኒስትር ኃይለማርያም ትናንት እንደተናገሩት ማንም ሰው ከየትኛውም የኢትዮጵያ ብሔር ይሁን በዘሩ ምክንያት ካለበት ቦታ ወይም ክልል ሊባረርና ሊፈናቀል አይገባም። ይህ ሕገ ወጥ ነው ያስጠይቃልም ብለዋል። እና አቶ ሲሳይ የተባለውን ፈጽመው ከሆነና ከተረጋገጠ መልሱ ቀላል ነው ማለቴ ነው። ይሁንና አቶ ሲሳይን ደጋግሜ ሞከርኳቸው ስልካቸውን አነሱም። አቶ ሸዊት አንስተው ሰላምታ ከተለዋወጥን በኋላ ወደ ቁም ነገሩ ስንገባ፣ ሄሎ ሄሎ አይሰማም እያሉ ስልኩ ተዘጋ። በፈለጉ ቀን መልሶቻቸውን ለማስተናገድ ፈቃደኞች ነን።